ከማህበረሰብ ለማህበረሰብ የተባበሩት መንግሥታት የአፍ መፍቻ ቋንቋ ቀን በየዓመቱ ፌብርዋሪ 21 በመላው ዓለም ተከብሮ ይውላል። እሳቤውም ቋንቋዊና ባህላዊ ዝንቅ ማኅበረሰባት የእናት ቋንቋቸውን ጠብቀውና አዳብረው ከሌላ ቋንቋ ወይም ቋንቋዎች ጋር አዛንቀው እንዲቀጥሉ ለማበረታታት ነው። በአውስትሬልያ ስታስቲክስ ቢሮ ዳታ መሰረት አውስትሬልያ ውስጥ ከሦስት መቶ በላይ የንግግር ቋንቋዎች ይነገራሉ። አውስትሬልያ ውስጥ ከእንግሊዝኛ ቋንቋ ቀጥሎ በስፋት የሚነገረው ሁለተኛ ቋንቋ የቻይና መንደሪን ቋንቋ ነው። ኢትዮጵያውያንን ጨምሮ 22.3 ፐርሰንት ያህል አውስትራሊያውያን ከእንግሊዝኛ ቋንቋ ባሻገር ቤታቸው ውስጥ የሚናገሩት የመጡባቸውን አገራት የእናት ቋንቋዎች ነው። ይህንኑ ከግንዛቤ ውስጥ በማስገባትም የቪክቶሪያ ቋንቋዎች ትምህርት ቤት ከአንደኛ እስከ አስራ ሁለተኛ ክፍል ያሉ ተማሪዎች የእናት ቋንቋቸውን ወይም ተጨማሪ የውጭ አገራት ቋንቋቸውን ለመማር እንዲችሉ አማርኛን አክሎ ከአርባ በላይ ቋንቋዎችን ያስተምራል። ይህንኑ በየዓመቱ የሚከበረውን ሉላዊ የእናት ቋንቋ ቀን ምክንያት በማድረግ በቪክቶሪያ ቋንቋዎች ትምህርት ቤት የአማርኛ መምህርት ከሆኑት ወይዘሮ ጤንነት ታዬ ጋር ተነጋግረናል። መነሻችንን ያደረግነው በተለይም ከወላጆቻቸው የትውልድ አገር ተለይተው በባህር ማዶ ለተወለዱ ልጆች የእናት ቋንቋቸውን የመማሩ ፋይዳ ምንድን ነው በሚል መጠይቅ ነው። ወይዘሮ ጤንነት እንዲህ ይላሉ። መጀመሪያ ዜር ስትልኝ ስለሰጠኸኝ ሰዓት እንግዲህ ይህንን ትምህርት ቤት አማርኛ ቤት ማስተማር ቋንቋ ማስተማር ከጀመርኩበት ጊዜ ያው ብዙ ለልጆች የሚደረገውን ጥቅም እና ያንን በመመልከት ነው እና ይሄ ነገር በተለይ ከራሳችንም አልፎ ብዙ ጥናቶችም የተደረጉበት ነው ሁለተኛ ቋንቋ የማጥናቱን ጥቅም ማለት ነው እና በልጆች ጥቅም የሚያገኙት አንደኛ በማህበራዊ ህይወታቸው ከሌሎቹ ጋር የመተዋወቅ የመነጋገር እና በግልጽነት የሌላውንም ምንነት ለመረዳት ያግልጽነቱን ያግዛት ሁለተኛም ደግሞ በትምህርት ቤት ደረጃ ደግሞ ሁለት ቋንቋ መናገር የራስን ቋንቋ በደንብ መቻል ማለት የሁለተኛውን ቋንቋ አሁን ለምሳሌ አማርኛ ቋንቋ ከቤታቸው በደንብ ከቻሉ እንግሊዘኛውን ለመማር በጣም ቀላል ይሆንላቸዋል። ምክንያቱም የቋንቋውን ይሄ ግሱን እንደዚህ ሰው ይሄ የምንለው ሁሉ እሱን በቀላል ሁኔታ ያገኙታል፣ ይረዳቸዋል። ሶስተኛም ትምህርታቸው ላይ በጥሞናል እንዲያዳምጡ እሱ ይረዳቸዋል። በሪዛልታቸው ማለት በውጤታቸው በፈርማሪ ምናምን እሱ ሁሉ ጥሩ ውጤት ከሌሎቹ አንዳንድ ቋንቋ ከሚማሩት ይበል ትንሽ ውጤታቸው ያማረ ይሆናል። በሌላው ደግሞ በራሳቸው ላይ ደግሞ ማንነታቸውን፣ ምንነታቸውን፣ ታሪካቸውን፣ ባህላቸውን፣ ቱርፊታቸውን፣ እምነታቸውን በራሳቸው ቋንቋ ሲማሩ የራሳቸው መተማመን ይዳብርላችኋል። ሁለተኛም ነገር ደግሞ የዚህን የማንነት ማወቅ በራሳቸው እንዲኮሩ ያደርጋችኋል። በራሳቸው ቋንቋ መማር ማለት ሌላው ከእንግሊዝኛ ተምረው ከመተርጎም ይልቅ በራሳቸው ቋንቋ ከቤተሰብ ጋራ ሆነው ያንን ከቤተሰብ የቤተሰብ የራሳቸውን ልምድ አሁን ለምሳሌ ቤተሰብ የራሱን ልምድ በሕይወት ያሳለፈውን ታሪኩን ለልጆቻቸው ሲያስረዳ፣ እዛ በአንድ ቋንቋ ስለሚግባቡ ያ ሁሉ የራስን መተማመን ሁሉ ያዳብራል እና የተለያየ ጥቅም አለው ሁለተኛ ቋንቋ መማር ማለት ነው። በተለይ የዚህ የቪክቶሪያ ቋንቋ ትምህርት ቤት የአማርኛ ክፍል ምን ያህል ጊዜ ሆነው ከተመሰረተ እስካሁን ድረስ እዛስ፣ ተማሪዎቹን የማግኘት የማስተማሩ ስርዓተ ትምህርት የመቅረጹ የአማርኛን ቋንቋ ምን ያህል ስኬታማ ነበር? ምን ያህልስ ተግዳሮቶች ነበሩት? ቆንጆ ያች ነው ሁሉ ጊዜ በተደጋጋሚነት ይነሳል። እንግዲህ ይህ ትምህርት ቤት ከተጀመረ አመታት አልፈዋል። እኔ ከሀያ አመታትም ይበልጣል። ከኔ በፊትም ሌሎች አስተማሪዎች ነበሩ። እኔ ካያዝኩትም ጀምሮ ሌሎች ትምህርት ቤቶችም ተከፍተዋል። የአማርኛ ቋንቋ ትምህርት ቤቶች ማለት ነው። ግን ከምናደርገው ውጤት ይልቅ ይህንን ትምህርት ለማስተማር ያሉት ችግሮች ከቀን ወደ ቀን እያየሉ ነው የሚሄዱት። እንደኔ ምክንያቱም ከኔ ልምድ ማለት ነው አሁን ብዙ ጊዜ ልጆችን፣ ወላጆችን ቅስቀሳ እናደርጋለን። በዚህ የአማር ሁለተኛ አሁን መጀመሪያው ላይ እንደጠቀስኩት ሁለተኛ ቋንቋ መማር ምን ያህል ጥቅም እንዳለው ለልጆችም ለወላጆችም፣ አገር ቤት ሲሄዱ እንደልባቸው ከዘመዶቻቸው ጋር እንደሚነጋገሩ እንደዚህ ሁሉ ያ ሁሉ አድርገን ትንሽ የቁጥሩ ወይም ወላጆች ምክንያቱም የተለያየ ፕሮግራም ስላለ ቅዳሜ ስለሆነ ደግሞ ቀኑን የሚተላለፍ ቅዳሜ ስለሆነ የተለያየ ፕሮግራም የእንግሊዝኛ ጥናት፣ የትምህርት እርዳታ፣ የተለያዩ የስፖርት አክቲቪቲዎች እነሱ ሁሉ ሰዓቱን ይሻማሉ እና በጣም ችግር ነው እና ትምህርት ቤቱ ደግሞ ከቅዳሜ በቀር ሌላ ቀን የለውም፣ ሌላ ክፍል የለውም። እና ችግሮቹ ያው እንዳሉ ናቸው ለማለት ያህል ነው። ግን ቢሆንም አንዳንድ እናቶች አሉ፣ ወላጆች አሉ ለልጆቻቸው ትምህርት አማርኛ ትምህርት እንዲማሩ ቀንና ሌሊት የሚለፉ ነው። በጣም ኮሚቴድ ሆኖ የሚያስተምሩ ወላጆችም አሉ። ከሌላ ሁሉ ኃላፊነታቸውን ያ ሁሉ ይዘው እንደገና ደግሞ ልጆቻቸው ወደ ትምህርት ቤት የሚያመጡ ወላጆች ያ ያ ነው። እኔም ትምህርት ቤቱ በማስተማሩ እንድቀጥል የሚያደርገኝ የነዚህ የወላጆች ጥረት ነው። በዚህ ደግሞ እንደገና ደግሞ ስርአተ ትምህርቱንም ይሄን ካሪኩለምንም ለማቋቋም ትንሽ በተለያዩ ጊዜ እንደዚህ ነገር በምናስበት ጊዜ ተለያዩ ነገሮች እየተፈጠሩ በመሀል ስራ ላይ ለመዋል አልቻልንም። ግን አሁንም እስካስተማርኩ ድረስ ተስፋ አልቆርጥም። ያው ጥሬን ሁልጊዜ ጊዜ በየጊዜው አስተላልፋለሁ። እንግዲህ ችግሮቹ እንግዲህ ያው እንዳሉ ናቸው። ግን ወላጆችም በዚህ አጋጣሚም ላመሰግን ወዳለሁ አሁን ጥሪም ለማስተላለፍ ወዳለሁ ብለዋል ጥሬው በተለይ ለአማርኛ ቋንቋ ልጆቻቸውን ለማስተማር ለሚፈልጉ የማህበረሰብ አባላት በዚህ አጋጣሚ ምን ይሆናል አንድ ትንሽ የሚያሳስበ ነገር ልጆች ቶሎ ቶሎ ነው የሚያድጉት። ልጆቹን ደግሞ ቋንቋ ለማስተማር በተለይ ከአስራ አምስት አመት በታች ያሉ ልጆች ወይም ከአስራ ሁለት አመት በታች ላሉ ልጆች ትምህርት ቤት ማስጀመሩ የቋንቋ ማስጀመሩ ይረዳል። ምክንያቱም ትንሽ ልጆቹ ከአስራ ሁለት አመት በላይ ከሆኑ ትምህርት የትምህርት ስራቸውም እየበዛ ይሄዳል፣ እየከበዳቸው ይሄዳል እና ሌሎቹም አክቲቪቲ ስራዎችን ለማድረግ ይገደዳሉ እና ወላጆች አሁን እስከ አስራ ሁለት እድሜ ያላቸው ህጻናት ያላቸው ወላጆች በዚህ አጋጣሚ ተጠቅመው ልጆቻቸውን አማርኛ ቋንቋ ቢያስተምሩ ለእነሱም ይኸው እንግዲህ ጥቅሙ በእኛ ብቻ እኔ ብቻ ሳይሆን ስንናገር ጥናት የቪክቶሪያ መንግስት ያደረገው ጥናት ነው። ልጆቹ ሁለተኛ ቋንቋ ሲማሩ ብዙ ጥቅም እንዳላቸው የተረጋገጠውና ይሄ ዝም ብለን የምንናገረው ሳይሆን በተደረገውም ጥናት ወላጆች እና አጋጣሚ እየተጠቀሙ ትምህርት ቤት ልጆቻቸውን ቢያስመዘግቡ ቀዳሜ ሶስት ሰዓት ናት። በሳምንት አንድ ቀን ሶስት ሰዓት ናት። ያችን በመጠቀም ቢያስተምሩ ልጆቻቸውን ቢያስተምሩ ለወላጅም ሳይሆን ለልጆችም፣ ለወላጆችም፣ ለማህበረሰቡ ብዙ ጥቅም አለው። ምክንያቱም መንግስት ነው ልጆቻቸውን አስተምሮ ጥቅሙን አውቀው ነው ልጆቻቸውን አስተምሮ ብሎ ፈቃድ ይሰጣል እና ይሄን እድል የሚሰጠንና እንጠቀምበት። ልጆቻቸውን ለማስተማር የሚፈልጉ ወላጆች ቢኖሩ በምን መልክ ነው ማስመዝገብ የሚችሉት? ምን ማድረግ አለባቸው? ማንን ነው ማግኘት የሚችሉት? እርሶን ነው ወይስ በቀጥታ ከትምህርት ቤቱ ጋር ነው የሚገናኙ? በምን መልክ ነው ምዝገባ ሊካሄድ የሚችለው? ከዚህ በፊት ትምህርት ቤት እየመጡ ነበር የሚመዘገቡት። አሁን ግን የቪክቶሪያ የቋንቋ ትምህርት ቤት ነገሮቹን ለወላጆች በቀላሉ ዘዴ እንዲያስመዘግቡ ማለት ኦንላይን ነው የሚመዘገቡት ልጆች እና እኔም ሳይሆን ልሰጠው ቪክቶሪያ ቋንቋ ትምህርት ቤቱ ዌብሳይቱን ልነግራቸው እችላለሁ። ደብሊው ደብሊው ደብሊው አድራሻው ማለት ለመመዝገብ ደብሊው ደብሊው ደብሊው ዶት ቪኤስኤል ዶት ቪአይሲ ዶት ኢዲዩ ዶት ኤዩ እና ፍላሽ ፎርወርድ ነው በሱ ቢሄዱ ኢንሮልመንት የሚል አለ። እዛ ላይ ልጆቻቸው ማስመዝገብ ይችላሉ። አመዘጋገቡ ትንሽ ወላጅ እንዲመች ተደርጎ ከቤታቸው በማንኛውም ሰዓት አክሰሱ ስላለ ልጆቻቸውን ቢያስመዘገቡ ለሁለት ሺህ ሀያ ሶስት የአማርኛ ቋንቋ ትምህርት ቤት ልጆቻቸው ሊቀጥሉ ይችላሉ። መልካም። ወይዘሮ ጤንነት ታየ የቪክቶሪያ ቋንቋ ትምህርት ቤት የአማርኛ ክፍል መምህርት፣ ስለ ቃለ ምልልሱ እናመሰግናለን። እሺ ጊዜ ልስጥልኝ። እኔም አመሰግናለሁ።